The voice of America be away. You, America Adams, Radio Tabiano <laughs> ሰላም፣ ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን የሐሙስ ግንቦት ስድስት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታዬ ነኝ። ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በመጪው የኢትዮጵያ ምርጫ ላይ ያተኮሩ ዘገባዎች አሉን። ስለዚህ አንዱ ዋና ና ወሳኙ ፕሮግራም ሆኖ እየታያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው፣ የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝብ ፍላጎት ሁና ለአሁን ብጊዜ ግን ከዛ በላይ አጠቃላይ ነጻነት እጦት ነው የህዝቡ የገጠርም በከተማም ያለው የነጻነት እጦት ከፍተኛ ነው። የመድረክ የስራ አስፈጻሚ ኮሚቴ አባላት አንዱ የሆኑት አቶ ገብሩ አስራትን ድምጽን የሰማ ነው። በአብይ ርዕስ ዝርዝሩ ይቀርባል። ለምርጫ ዘመቻ ማካሄጃ የሚጠቀምበት ገንዘብ ህጋዊነት ጉዳይ በአስቸኳይ ቢጣራ ደስ ይለናል ሲል ሰማያዊ ፓርቲ አስታወቀ። በዚህም ላይ ዘገባ ይኖረናል። ባለፈው ሳምንት መጨረሻ በኢሳት ቴሌቪዥን በተዘጋጀ ጉባኤ ላይ በመጪው ምርጫ ዙሪያ በተካሄዱ ውይይቶች ላይ የተጠናቀረ ዘገባ ደግሞ በዲሞክራሲ በተግባር ፕሮግራማችን እናቀርባለን። ጽዮን ግርማ ፕሮግራሙን ትመራለች። አሁን የዓለም ዜና አዲሱ አበበ። እንደምና ምሽታችኋል። ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትላንት ረቡዕ የመፈንቅለ መንግሥት ሙከራ በተደረገባት ቡሩንዲ ዛሬ ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። በአሁኑ ወቅት አገሪቱን የሚመራው ማን እንደሆነም በውል ባልታወቀበት ሁኔታ በፖለቲካ ተቀናቃኞች መካከል ሲካሄድ የቆየ ውዝግብና ግጭት አሁንም እንደቀጠለ መሆኑ ተሰምቷል። አሁንም በፕሬዚዳንቱ ታማኞች ቁጥጥር ስር ባለው መንግስታዊው የራዲዮና የቴሌቪዥን ማሰራጫ ተቋም አካባቢ ዛሬ ከባድ ተኩስ ሲሰማ መዋሉን እማኞች ተናግረዋል። የአሜሪካ ድምፅ ራዲዮ ማዕከላዊ አፍሪካ አገልግሎት እንደዘገበው ከሆነም መንግስታዊው የራዲዮ ጣቢያ ስርጭቱን አቋርጧል። ቀደም ሲል ግን ጣቢያው ፕሬዚዳንት ፒየር ንኩሩንዚዛ አሁንም ስልጣን ላይ መሆናቸውንና የወታደሩም ድጋፍ እንዳላቸው መናገራቸውን ዘግቧል። ይህ ሁሉ ሲሆን ፕሬዚዳንት ንኩሩንዚዛ የት እንዳሉ አይታወቅም። የፈረንሳይ ዜና አገልግሎት ግን ዳር ሰላም ታንዛኒያ ውስጥ ቦታው በትክክል በማይታወቅ ስፍራ ናቸው ሲል ዘግቧል። በዘገባው መሰረትም ኩሩንዚዛ ትናንት ረቡ ስለ ብሩንዲ የፖለቲካ ሁናቴ የተካሄደውን ስብሰባ ተካፍለዋል። የቦኮ ሀራም አማጽያን አባላት መሆናቸው የሚጠረጠር ነውጠኞች የሰሜን ናይጄሪያዋን ቦርኖ ክፍለ ሀገር ከተማ ማይዱ ጉሪን አጠቁ። አማጽያኑ በቦርኖ ክፍለ ሀገር ውስጥ ይህን መሰል ከባድ ጥቃት ያካሄዱት ከሁለት ወራት በፊት ነበርና ይህ ያሁኑ ሁለተኛውና ከባዱ ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና ስድስቱ የፋርስ ባህረ ሰላጤ አገሮች ባለሥልጣናት ከኢራን ጋር ያለውን የኒውክሌር ስምምነትና በኢራቅ፣ በሶሪያ፣ በየመንና በሊቢያ ያሉትን ጦርነቶች ጨምረው በመካከለኛው መስራቅ ጉዳዮች ዙሪያ የጀመሩትን ውይይት ዛሬ ሐሙስ መቀጠላቸው ተነገረ። ከፋርስ ባህረ ሰላጤ ተራድኦ ምክር ቤት አባላት ጋር የሚካሄደው ውይይት ትናንት ረቡዕ በዋይት ሀውስ ቤተ መንግስት የራት ግብዣ ተጀምሮ ዛሬ ሐሙስ ከዋሽንግተን ዲሲ 100 ኪሎ ሜትር በስተሰሜን በሚገኘው ፕሬዚዳንታዊ የመዝናኛ ስፍራ ካምፕ ዴቪድ ቀጥሏል። ስብሰባው የባህረ ሰላጤው ክልል በጣም ፈታኝ ሁኔታ ላይ በሚገኝበት ወቅት የሚካሄድ ነው ሲሉ ፕሬዚዳንት ኦባማም ተናግረዋል። ማክሰኞ ማታ በአንድ የመንገደኞች ባቡር ላይ የደረሰውን አደጋ ዘመናዊ የፍጥነት መቆጣጠሪያ መሳሪያ ሊያስቀር ይችል እንደነበር አንድ የዩናይትድ ስቴትስ የፌዴራሉ ተቆጣጣሪ ተናገሩ። አደጋው በደረሰበት ወቅት ባቡሩ መሄድ የነበረበትን ፍጥነት በእጥፍ ጨምሮ ምናልባትም በሰዓት 160 ኪሎ ሜትር ይበር እንደነበር የብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። በአሁኑ ወቅት ያለው የተጣራ የሟቾች ቁጥር ሰባት የደረሰ ሲሆን ቁስለኞቹ ደግሞ የአንዳንዶቹ በጽኑ ሆኖ ከ200 በላይ መሆናቸው ተገልጧል። ሰባት ፉርጎዎች የነበሩበትን ባቡር ይነዳ የነበረው ሹፌር መጠነኛ ጉዳት ደርሶበት ግን የታከመ ሲሆን በጠበቃው በኩል ካልሆነ በቀር ለጊዜው ቃሉን ለፖሊስ ከመስጠት ተቆጥቧል። ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል በአደጋው እጅግ የደነገጡና ያዘኑ መሆናቸው ተገልጧል። የቻይናው ፕሬዚዳንት ዢፒንግ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በትውልድ ከተማቸው ተቀብለው አነጋገሩ። ውይይታቸው በአጠቃላይ የሁለቱን አገሮች የኢኮኖሚ የዲፕሎማቲክ ግንኙነት በማጎልበት ላይ ያተኮረ እንደነበርም ታውቋል። መሪዎቹ ዛሬ ሐሙስ በሻንሲ ክፍለ ሀገር ዋና ከተማ ዢያን ውስጥ ያካሄዱት ውይይት በድንበር ውዝግብ ሲናቆሩ የቆዩት ሁለት ታላላቅ የእስያ ሀገሮች ለሰላምና ለአንድነት ያላቸውን ስምምነት ያሳየ ነው ተብሏል። ፕሬዚዳንት ሺ አንድን የውጭ አገር መሪ በትውልድ ስፍራቸው ሲያነጋግሩ ይህ የመጀመሪያ ሲሆን ለቻይና መሪዎችም ጎብኚዎችን ከቤዢንግ ውጭ ማነጋገር ያልተለመደ እንደነበር ተገልጧል። የህንዱ ጠቅላይ ሚኒስትር ሞዲ ከወራት በፊት የቻይናውን ፕሬዚዳንት ሺን በትውልድ ቦታቸው ተቀብለው ማነጋገራቸው የሚታወስ ሲሆን ይህ የቻይናው መሪ ጉብኝትም ያን ተከትሎ የመጣ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። የዓለም ዜናዎችን አደመጥን። አዲሱ አበበ በመደበኛው ፕሮግራም በሶስት ሰዓት ተጨማሪ ዜናዎችን ይዞ ይመለሳል። በ1431 መካከለኛ ሞገድ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ አንድ ሰዓት ተኩል ይቀጥላል። አሁን ወደ አብይር ስንለፍ ከሁለት ሳምንታት ባነሰ ጊዜ ውስጥ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ዜጎች በነጻነት እንዲመርጡ የሚጠይቁት የተቃዋሚ ፓርቲዎች አጓጥሟቸው ካሉት ፈተናዎች ባሻገር ለውድድሩ እያደረጉት ስላሉት እንቅስቃሴ ይናገራሉ። ለዛሬ እስክንድር ፍሬው ከመድረክ የስራ አስፈጻሚ ኮሚቴ አባላት አንዱን አነጋግሮ ተከታዩን አጠናቅሯል። ዝርዝሩን በዕለቱ አብይ ርዕስ እንስማ። በጣም አመሰግናለሁ ስለ ጊዜዎት አቶ ገብሩ አስራት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል ፓርቲያችሁ እንግዲህ የምርጫው ቀን እየተቃረበ ባለበት በዚህ ሰዓት ቅስቀሳውን አጠናክሮ መቀጠሉ እየታየ ነው የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ በደቡብ ምክትል ሊቀመንበሩ ዶክተር መረራ በኦሮሚያ እርስዎ ደግሞ በትግራይ እየቀሰቀሱ ነው እስቲ ባጭሩ የቅስቀሳውን ሂደት ግለጹልኝ መጀመሪያ አቶ ገብሩ እኛ ቅስቀሳ ያጀመርነው ቀደም ብሎ ነው በራሪ ጽሁፎችን እናሰራጫለን። ስብሰባዎችም ለማካሄድ እንሞክራለን። አሁን ደግሞ የመኪና ቅስቀሳና ተጨማሪ ስብሰባዎችን ለማድረግ ዝግጅት አድርገን እየተንቀሳቀስ ነው ያለ ነው። እርስዎ እንግዲህ በመቀሌ ከተማ ለህዝብ ተወካዮች ምክር ቤት መድረክን ወክለው እንደሚወዳደሩ አውቃለሁ። ለምሳሌ በአጠቃላይ የመድረክ እጩዎች እንዲያሸንፉ የሚያደርጉት እንቅስቀሳና በግለወት በመቀሌ ከተማ ለማሸነፍ የሚያደርጉት እንቅስቀሳ እንዴት ነው አጣጥመው የሚሄዱት? እንግዲህ ቀደም ሲል መድረክ አጠቃላይ አሸናፊ ሆኖ እንዲወጣ የራሱን ስልት ቀይሷል። በቀየሰው ስልትና እቅድ መሰረትም የስራ ክፍፍልም አድርገዋል። እቅዶችንም በዝርዝር ነድፎ ተፈጻሚነት እንዲያገኙ ጥረት እያደረገ ነው ስለዚህ አስቀድመን ከመሰማራታችን በፊት በእቅዱ ዙሪያ ተወያይተን ይህን እቅድ እያስፈጸም ነው ያለ ነው። በአሁን ጊዜ በየአካባቢያችን እና በአጠቃላይ በተለይ በአራት አካባቢዎች እንንቀሳቀሳለን። በደቡብ፣ በኦሮሚያ፣ በአዲስ አበባና በትግራይ ጠንከር ያለ እንቅስቃሴ ለማድረግ እቅድ ነድፈን እየተንቀሳቀስ ነው ያለ ነው። እስቲ የቅስቀሳውን ይዘት ይንገሩኝ፣ አቶ ገብሩ። መራጩ ህዝብ ለምን መድረክን ይመርጣል? በእናንተ እምነት አሁን እንግዲህ መራጩ ሕዝብ እኔ በብዙ አካባቢዎች ዙር ያለሁ ከመቀሌ ውጭም ብዙ የገጠር አካባቢዎችን ተዘዋውሬ ተመልክቻለሁ። በአሁኑ ጊዜ ከከተማው ሕዝብ ይልቅ በገጠሩ አካባቢ ያለው መነሳሳት ይበልጣል። ምክንያቱም እዛ ያለው የገዢው ፓርቲ ተጽዕኖ፣ ግፉ፣ በደሉ፣ ጭቆናው የበዛበትና የተማረረ ሕዝብ እንዳለ ነው ያስተዋልኩት። እና ይሄ የሚደርስበት ችግርም እኛ በፕሮግራማችን ለመመለስ ሞክረናል። አንዱ ህዝቡን እያማረረ ያለው ይሄ የመሬት ባለቤትነት ጉዳይ ነው። ብዙ ገበሬዎች በመሬታቸው ላይ ዋስትና ያላቸውም በአሁኑ ጊዜ ካድሬው እንደፈለገው ሊያነሳቸው፣ በተለይ እኛን የመረጡ እንደሆነ ከእኛ ጋር ቅርብ ያላቸውን ገበሬዎች መሬታቸውን ሊነጥቃቸው ይችላል። ዋስትና አጥተዋል። በከተማም በዚህ በሊዙ ምክንያት ዋስትና አጥተዋል። ስለዚህ አንዱ ዋናና ወሳኙ ፕሮግራም ሆኖ እየታያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝቡ የህዝብ ፍላጎት ሁኗል። አሁን ጊዜ ግን ከዛ በላይ አጠቃላይ ነፃነት እጦት ነው የህዝቡ። የገጠርም በከተማም ያለው የነፃነት እጦት ከፍተኛ ነው። ገበሬው አሁን በነፃነት ማዳበሪያ መግዛት አይችልም። እየተገደደ ነው ያለው በአስገዳጅ ነው ማዳበሪያ እንዲገዛ፣ መጥዘር እንዲገዛ እየተደረገ ያለው ይሄ ሁሉም በገጠር ያለው ገበሬ በጣም እያማረረበት ያለ ጉዳይ ነው። ይሄም እንዲፈታ ይፈልጋል። በሌላም ጉዳይ ይሄ አንድ ለአምስት ያለው የሚባለው አደረጃጀትም የገበሬውን ፍጹም ነጻነት ያሳጣ ጉዳይ ነው። ስለዚህ ይሄ ነገርም እንዲቀር እና በነጻነት ገበሬው በነጻነት እንዲንቀሳቀስ፣ የከተማውም እንዲሁ በነጻነት እንዲንቀሳቀስ ትልቅ ፍላጎት እያሳየ ነው እና ይሄ በመሬት ዙሪያ በነጻነት ዙሪያ በዜጎች ነጻነት ዙሪያ የምናደርገው ቅስቀሳ እንዲያውም ህዝቡ ቀድሞን የሄደ እና በዚህ ጉዳይ እናንተ እኛን መናገር የለባችሁም ይላል። ሌላው ደግሞ ይሄ ብልሹ አስተዳደርና ሙስናም ከፍተኛ ህዝቡን እያማረረ ያለው ጉዳይ ስለሆነ ይሄም አትንገሩን፣ እኛ ይሄንም እናውቀዋለን። አሁን አስተዳደሩ፣ ገዥው ፓርቲ በዚህ ጉዳይ ለመናገርም ሞራል የለውም፣ እናውቀዋለን። ስለዚህ እናንተ ማድረግ ያለባችሁ ሁለት ጥያቄዎች ያነሳሉት ጠንካራ ጥያቄ ኮረጆን መጠበቅ ትችላላችሁ ወይ? ከምርጫ በኋላ ለሚደርስብን ጫናስ እንዴት መቋቋም እንችላለን? በዚህ ረገድ ልታደርጉ ትችሉት ነገር አለው የሚሉ ካልሆነ በስተቀር የህዝቡ ሁኔታ በጣም የተማረረ እና ባለው የእኛን ፖሊሲም በከፍተኛ ደረጃ የሚደግፍበት ሁኔታ ነው ያለው። ከዚህ ለአቶ ገብሩ እርግጥ ነካክተውታል፣ ቀደም ባለው ማብራሪያዎት፣ ይህንን ምርጫ የሚያሸንፈው በእርስዎ እምነት ወይም በፓርቲው እምነት የተሻለ የኢኮኖሚ አማራጭ ነው? የዲሞክራሲና ሰብአዊ መብቶችን የተመለከተ ፕሮግራም ነው? የውጭ ጉዳይ ፖሊሲ ነው? ምንድን ነው ቁልፉ ነገር፣ ይህን ምርጫ የሚያሸንፈው ወይም እናሸንፍበታለን ብላችሁ የምትገምቱት? እኔ ሁለቱ ነገሮች ናቸው ትኩረት እያገኙ ያሉ በህዝቡ ዘንድ። አንዱ የማህበራዊ ኢኮኖሚያዊ ጉዳይ ነው፣ ይኸውም የመሬት ባለቤትነት ጉዳይ የስራ ጥነት መቀረፍ ጉዳይ ስራ የማጣት የኑሮ የድህነቱ ጥልቀት የመፈታት ጉዳይ ይሄ ከፍተኛ ቦታ እያያዘ ነው። ሌላው ግን ከዚህ የማይተናነሰው ጉዳይ ዜጎች ነፃ ሁነው እንደ ልብ እንዲንቀሳቀሱ፣ እንዲሰሩ፣ እንዲወስኑ እንጂ በዚህ በገዢው ፓርቲ በሚፈጥረው ጥርናፈ አንድ ለአምስት ይሉት የኔትወርክ ምናምን የሚሏቸው በእነዚህ ነፃነት ያጣ ዜጋ ነው ያለው። በእነዚህ ሁለት ፖለቲካ ነው እንግዲህ ይሄ ፖለቲካዊ ጉዳይና እና የፖለቲካና የማህበራዊ ኢኮኖሚ ጉዳዮች ነው በጣም ትኩረት ያገኛሉ። በአሁኑ ጊዜ እንግዲህ ሁለት መቶ ስልሳ ሁለት እጩዎችን ነው በተለይ ለፓርላማ ያቀረባችሁትን ነው እየገለጽኩ ያለሁት ያቀረባችሁት። የምርጫ ቦርድ መረጃ እንደሚያሳየው ኢትዮጵያ ውስጥ ምርጫ አሸንፎ መንግስት ለመመስረት አምሳ ሲደመር አንድ ወይም ሁለት መቶ ሰባ አራት ወንበር ማሸነፍ ይጠይቃል። ምንድን ነው ከዚህ አንጻር የመድረክ ችግር? ይሄ ችግር አይሆንም። እንግዲህ መድረክ በፕሮግራሙም እንዳስቀመጠው መንግስት ሲመሰርት ብቻውንም አይመሰርትም ከሌሎች ፓርቲዎችም ጋር በጋራ ይመሰርታለሁ ብሏል። ስለዚህ እኛ ያቀረብነው አጠቃላይም ያናቸን አቸንፍ ሲንል የኛ ብቻ ማቸነፍ በቂ ላይሆን ይችላል ማለት ሌሎችም ያቸንፋሉ ማለት ነው። እንደዚህ ያለው ሁኔታ በተለይ ገዢው ፓርቲ የማይፈቅደው አሁን እያለ ያለው ገዢ ፓርቲ እንኳን አንድ ወንበርና አንድ ድምጽም እንዳያገኙ የሚል ነው መመሪያ ላይ ካድሮች የተሰጠውና በእጃችን ያለው ሰነድ። ስለዚህ በዚህ ሁኔታ ይሄ ህዝቡ ተደራጅቶ ነቅቶ፣ ኮረጃውን ጠብቆ መመረጥ ከቻል ሌሎችም ይመረጣሉ ማለት ነው። ከእነዚህ ጋር አብረን መንግስት እንመሰርታለን እኮ ከአሁን በፊትም በፕሮግራማችን የሚያስቀምጥ ነው። ለብቻችን አይደለም መንግስት የምንመሰረተው አንድ አንድ የጋራ የሆነ ከሌሎችም ጋር ሁነን መንግስት መመስረት እንችላለን። አቶ ገብሩ አስራት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል፣ ስለ ጊዜው አመሰግናለሁ። እንግዲህ ሰሞኑን ደግሞ የገዢው ፓርቲ እጩዎችና ኃላፊዎች በተመሳሳይ ርዕስ ላይ የሚሉትን ለማሰማት እንሞክራለን። በጣም አመሰግናለሁ አቶ ገብሮ ስለ ጊዜዎት። እኔም አመሰግናለሁ። ለ2007 የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ መሆናቸውን የሰማያዊ ፓርቲ ምክትል ሊቀመንበር ይፋ አድርገዋል ፓርቲው ለምርጫ ዘመቻው የሚያውለውን ገንዘብ ያገኘው ከህጋዊ ምንጮች መሆኑንም አረጋግጠዋል። ዘጋቢያችን መለስካቸው አምሃ አቶ ስለሺ ፈይሳን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። የሰማያዊ ፓርቲ ምክትል ሊቀመንበርና የፓርቲው የምርጫ ዘመቻ አስተባባሪ አቶ ስለሺ ፈይሳ ሰሞኑን ታላላቅ የመንግስት ባለስልጣናትና የምርጫ ቦርድን ጨምሮ በሰማያዊ ፓርቲ የገንዘብ ምንጭ ላይ ያሰሙትን ጥርጣሬ በተመለከተ በተለይ ለቪኦኤ ሀሳባቸውን ገልጸዋል። አቶ ስለሺ የተለያዩ የሀገሪቱን ህጎች መሰረት በማድረግ ማንኛውም በኢትዮጵያ በህግ የተመዘገበ የፖለቲካ ድርጅት ገንዘብ ሊያገኝ የሚችልባቸውን መንገዶች ዘርዝረዋል። ስለሆነም ሰማያዊ ፓርቲ በእነዚህ በሕግ ከታወቁትና ከተፈቀዱት የገንዘብ ምንጮች ውጭ ለምርጫ ዘመቻው የሚጠቀምበትን ገንዘብ አላገኝም፣ ሊያገኝም አይችልም፣ ፍላጎቱም የለውም ሲሉ ያስረዳሉ። መለያችን ህግን ማክበር ነው ያሉት አቶ ስለሺ በወሬ ሳይሆን የተባለ ጉዳይ ቶሎ ቢጠራ ደስታቸው እንደሆነ ይናገራሉ። ይሄ እየተባለ ያለውን ነገር በተመለከተ የተለየ የገንዘብ ምንጭ አላቸው የሚባለው ወሬ ሊኖር ይችላል። እኛ ምንም ማንም ምንም ሊያወራ ይችላል መብቱ ነው። ግን እውነተኛው ነገር ምንድን ነው የሚለውን እናጣራለን ብሏል የሚባል ብሔራዊ ምርጫ ቦርድ እኔም ሰምቻለሁ የማጣራትም ስራ የመስራት መብት አለው በሕግ። ስለዚህ ቢያጣራል ለእኛም ደስ ይለናል። አቅማችንን በትክክል ምን እንደሆነ እንዲያውቅና እንደውም ከተቻላቸው ካላቸው እንደውም እንዲደግፉን እንዳበረታቱንም አቅማችንን ሪል እንዲያውቅልን ስለምንፈልግ ማጣራቱ ቢቀጥል ጥሩ ነው። ግን እስካሁን ድረስ ከወሬ በተረፈ እኛ ጋር መጥተው ምንድን ነው ምናምን የሚል ተግባራዊ የሆነ ነገር ጥያቄ የቀረበ ነገር የለም። አቶ ስለሺ ይህን ወንጀላ ከታላላቅ የመንግሥት አካላት አንድ በት መስማቱ እንዳሳዘናቸው ግን አልሸሸጉም። ለማንኛውም ብዙውን ህዝብ ግራ ያጋባው ፓርቲው ለምርጫ ዘመቻው በበጀት ደረጃ ይዙታል የተባለው ዘጠና ሁለት ሚሊዮን ብር እንደሆነ እንደሚረዱት ይናገራሉ። ይሄ ግን የታቀደ በጀት መሆኑን ያስገነዘቡና በጣም የተለጠጠ እቅድ መሆኑ አይካድም ብለዋል። በማንኛውም መለኪያ ግን ትልቅ ግብን ኢላማ ያደረገ እቅድ ማቀድና ለዚያ የሚሆን በጀት መያዝ ኃጢአት ሆኖ ሊቆጠር እንደማይችል ይተነትናሉ። ገንዘቡ አሁንም እየተሰበሰበ ለመሆኑም ይጠቁማሉ። ይሄ ገንዘብ በተሟላ መልኩ ሁሉም እጃችን ላይ ያለው የሚለው አንደኛ እውቅድ ከመንግሥት ይገኛል ያለው የተወሰነ ገንዘብ በብሔራዊ ምርጫ ቦርድ እኛ አሁን ወደ 800 ምናምን ሺ ብር ነው ብሔራዊ ምርጫ ቦርድ እንግዲህ ይሄ በተለያየ ቀመር ምክንያት ቀመር ነው የሚሰጠው። እና በዚህ ደረጃ ከመንግስት ያገኘነው ገንዘብ አለ። ከዛ ውጭ ሌሎች ከአባሎቻችን የሰበሰብነው ገንዘብ ያሰብነውን ያህል ባይሆንም፣ አሁን በትክክል መናገር በሚችልበት ደረጃ ባልሆንም፣ ግን ብዙ አባላቶች እየመጡ ነው። ብዙ ገንዘብ እየተዋጣ ነው። ከዛም ውጭ ከውጭ ሀገር ያሉ ሰፖርት ግሩፖቻችን የተወሰነ የገንዘብ ማሰባሰቢያ ስራ ይታወቃል። የአሜሪካን ውስጥ፣ በእንግሊዝ፣ በሌሎችም ቦታዎች እነዚህ እነዚህ የተወሰኑ ገንዘብ ማሰባሰብ ችላል። ይሄ ዘጠና ሁለት ሚሊዮን ደርሷል አልደረሰም፣ እንግዲህ ምርጫ ቦርድ ሲያጣራው አብረን እንሰማለን። ከ2007 የኢትዮጵያ ሀገር አቀፍ ምርጫ አኳያ ፓርቲያቸው በማድረግ ላይ የሚገኘውን እንቅስቃሴ በተመለከተ ከምክትል ሊቀመንበሩ ከአቶ ስለሺ ፈይሳ ጋር ቪኦኤ ያደረገውን ቃለ ምልልስ ተጨማሪ ዘገባ በነገው ዕለትም ይዞ ይቀርባል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን እስከ አንድ ተኩል ይቀጥላል። አሁን ዲሞክራሲ በተግባር የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባዘጋጀውና ባለፈው ቅዳሜና እሁድ በተካሄደው የሁለት ቀናት ጉባኤ ላይ በርካታ ምሁራን ተሳትፈዋል። በተለያዩ ኢትዮጵያ ነክ ርዕሶች ላይ ጥናታዊ ጽሑፎች ቀርበዋል፣ አስተያየቶችም ተደምጠዋል። የወቅቱ የኢትዮጵያ ዋና መነጋገሪያ ከአስር ቀናት በኋላ የሚካሄደው ምርጫ በመሆኑ በዚህ ርዕስ ላይ የጉባኤው ተሳታፊዎች እዚህም እዚያ የሚያነሷቸውን ሀሳቦችና የተሰጡ አስተያየቶችን ቀነጫጭበን ለማቅረብ እንሞክራለን። የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ነው። በሁለት ፈረቃ በተካሄደው በእሁዱ መርሃ ግብር ዶክተር አክሎግ ቢራራ የኢህአዴግ እንቆቅልሹ የምጣኔ ሀብት እድገት በሚል ርዕስ የሰጡት ገለጻ የመጀመሪያው ነበር። ዶክተር አክሎግ የኢትዮጵያ ሕዝብ ሀብት በከፍተኛ መንገድ በባለሥልጣናቱ እየተዘረፈ ወደ ውጭ ሀገር ባንኮች አካውንት እየገባ ነው ብለዋል። የሀገሪቱ ኢኮኖሚ በ10ና 11 በመቶ እድገት አለው የሚባለውም ቅጥፈት ነው። ብዙዎች እየተራቡና ጎዳና ላይ እያደሩ ባለበት ሀገር እድገት አለ ለማለት አይቻልም ሲሉም በዓለም ባንክ በተለያዩ የኃላፊነት ቦታ የሰሩት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ አስረድተዋል። አቶ ፍቃደ ሸዋቅና ስለ ዕርቀ ሰላም አስፈላጊነት ዶክተር ፍጹም አቻም የለ በኢትዮጵያ ሕገ መንግሥትና በፌዴራልዝም በሕግና ስርዓት በንብረት ባለቤትነት መብት እንዲሁም የሀገሪቱን የፍትሕ አሰራር በመከለስ አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተዋል። ከኮኔክትከት ዩኒቨርሲቲ ዶክተር ሰማሄን ጋሾ አበበ ስለ ኢትዮጵያ ፌዴራላዊ አወቃቀርና አለው ስላሉት ችግር፣ አቶ ኃይሌ ጋኖሮ ቀልቢሶ ለክላሽንኮቭ ወይም ለጠመንጃ ባህል አማራጭ አሉትን አቅርበዋል። ውይይቱ የተመራው በኢሳት ማኔጅንግ ኤዲተር ሲሳይ አጌና ነበር። በሁለተኛውና በአቶ ነአምን ዘለቀ በተመራው የውይይት ክፍለ ጊዜ ደግሞ አቶ ኤርምያስ ለገሰ የኢህአዴግ ያለፉት ሶስት ምርጫዎች ሬኮርድ በሚል ርዕስ ያቀረቡት ጥናት ቀዳሚ ነበር። ዶክተር ጌታቸው በጋሻው ምርጫና ዲሞክራሲ በዘረኛ መንግሥት ስር በሚል ርዕስ በሰጡት ገለጻ ሊወሰዱ ይገባቸዋል ያሏቸውን ጥንቃቄዎች ዘርዝረዋል። ዶክተር መሳይ ከበደ በሰላማዊና የትጥቅ ትግል አካሄዶች ዙሪያ ትንታኔ ሰጥተዋል። በመግቢያዬ ላይ እንዳልኩት ግን በዚህ ፕሮግራም ላይ ስለ ምርጫ በተሰጡ አስተያየቶች ላይ ብቻ አተኩራለሁ። ማን ያርዳ የቀበረ ማን ይናገር የነበረ ይሏልና እስከ ቅርብ ጊዜ ድረስ በኢትዮጵያ መንግሥት ውስጥ በከፍተኛ የኃላፊነት ሥራ ተመድበው ሲሰሩ ከቆዩ በኋላ በውጭ ሀገር የቀሩትን የቀድሞውን በማስታወቂያ ሚኒስቴር ሚኒስትር ዴኤታ አቶ ኤርሚያስ ለገሰ አስቀድም እርሳቸው ሕዝባዊ ወያነ ሐርነት ትግራይን ወይም ህወሀትን ከትግራይ የፈለቀ ገዥ መደብ ሲሉ ነው የሚገልጹት። ያ መደብ ስለ ምርጫው ያለው አስተሳሰብ ምንድን ነው? ይህ ገዥ መደብ በሀገሪቱ ህዝብ ላይ የጫናቸው ህጎች ለዲሞክራሲያዊ ምርጫ በር ይከፍታሉ ወይ? ካለፉት ሦስት ምርጫዎችስ ምን እንማራለን ሲሉ ይጠይቃሉ። በእጄ ይገኛሉ ያሏቸውን ሰነዶችም እየጠቃቀሱ እንዲህ ብለዋል። አንደኛው ሰነድ በ1994 በኢትዮጵያ አቆጣጠር የተጻፈ ሰነድ ነው። የዴሞክራሲ ስርዓት ግንባታ በኢትዮጵያ ይላል ሰነዱ። ስርዓቱ ስለ ምርጫ ሲያስብ ምንድን ነው የሚያስበው የሚለውን መጽሐፉ ላይ ማለት ነው። አንደኛው እና የመጀመሪያው ነጥብ ኢህአዴግ ከሌለ የኢትዮጵያ እጣፋንታ መበታተን ነው ነው የሚለው። ከሌለን ኢትዮጵያ የለችም። ይሄን የሚያስብ እንዲህ አይነት አስተሳሰብ ያለው ሰው ወደ ምርጫ ሲገባ ምንድን ነው የሚሆነው ነው። ሁለተኛው አስተሳሰብ እዚህ ላይ መጽሐፍ ላይ ያለው ምንድን ነው የሚለው የጥገኛ ዝቅጠት ብሎ የሚለው አለ። ወይም በቅንፍ ውስጥ ኪራይ ሰብሳቢ መንገድ ከተከተለ ኢህአዴግን የሚተካ ሌላ ፓርቲ ስለሌለ አገሪቱ የመበታተን አደጋ ያጋጥማታል ይላል። ይሄም ሌላ ታይትል ነው። ሶስተኛው እዚሁ ሰነድ ላይ ተቃዋሚዎች ለዴሞክራሲ ስርዓት ግንባታ አስተዋጽኦ የላቸውም ነው። ይሄንን ሴንቲሜንት ይዞ ነው ወደ ምርጫ እየተገባለው። አቶ ኤርምያስ ለገሰ ሲያጠቃልሉም በዘንድሮ ምርጫ አሸንፈዋል ተብለው ከፍተኛ የኃላፊነት ቦታ ላይ የሚመደቡት ሰዎች እንደ ቀድሞ ሁሉ የጡት አባት ያሏቸው ሰዎች ይመደቡላቸዋል ብለዋል። ወደ ቀጣዩ ገለጻ ሰጪ ልለፍ። ዶክተር ጌታቸው በጋሻው ይሆናሉ። አመራሩን የያዘው ኢህአዴግ ነው ይባል እንጂ እኔ እስከሚገባኝ ያለው አንድ ኃይል ሕዝባዊ ወያነ ሀርነት ትግራይ እርሱም ቲፒኤልኤፍ ነው ሲሉ የተናገሩት ዶክተር ጌታቸው ግንባር ውስጥ ያሉት ሌሎቹ ሦስቱ ድርጅቶች የሥራ አስፈጻሚዎች እንጂ እኩል ስልጣን እንደሚጋሩ አድርጌ አላያቸውም ሲሉ አስረድተዋል። በማከልም እኛ ለዚች አገር አስፈላጊ ነን ይሉናል። እኛ ከሌለን ደግሞ በቃ ትበተናላችሁ ብሎ ያስፈራሩናል እና በእንደዚህ አይነት መንገድ ለመቀጠል ይሞክራሉ። ዴሞክራቲክ ሊሆኑ አይችሉ እና ስለዚህ እኔ በእነሱ ላይ ቅያሜ የለኝም። ህግ ነው የዚህ የታሪክ ህግ ወይም ደግሞ የፖለቲካ አካሄድ ህግ ነው። መቆየት ስላለባቸው ሁሉንም ነገር መጠቀም አለባቸው። ዴሞክራሲ ቢሰጡ ወያኔ ዛሬ እንኳን ሳይሰጡ እንግዲህ ዶክተር ብርሃኑ ይመስክርልን የተሳተፈበት ምርጫ ባንዴ ነው የወደቁት። በመጀመሪያ ደረጃ በኢትዮጵያ ውስጥ ያለው የመንግስት ስርዓት የዘረኛ አገዛዝ ስርዓት ነው። አይደለም የሚለኝ ሰው ካለ ከዛ ሰው ለመማር እፈልጋለሁ። ይህ ዘረኛ መንግስት ነው ካልን ይህ ዘረኛ መንግስት በሰላም የፖለቲካ ሽግግር፣ በሰላማዊ የፓርላማ ዴሞክራሲ፣ በሰላም የስልጣን ጋሪዎች አይተማመንም፣ አያምንም ማለት ነው። ጨዋታው አበቃ እዚህ ላይ። አሁን ባለው የኢትዮጵያ ሁኔታ ነጻና ትክክለኛ ምርጫ አካሂዶ ያለውን መንግሥት በሰላማዊ የሽግግር ሂደት ለመተካት አይቻልም ብዬ አምናለሁ። በዚህ ላይ ግልጽ እስከሆንን ደግሞ ትግሉን በሌላ መልክ ለማካሄድ መዘጋጀት ነው። በኃይል የመጣን በኃይል ለማስወገድ መዘጋጀትና መነሳት ነው ሲሉ አጠቃለዋል ዶክተር ጌታቸው በጋሻው። በመጨረሻ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን አስተያየት በአጭሩ ወስጄ አበቃለሁ። በነገራችን ላይ ዶክተር ብርሃኑ በዕለቱ የሰጡት አስተያየት የግላቸው እንጂ የድርጅታቸው አቋም እንዳልሆነ አስረድተዋል። በድርጅቶች መካከል መተማመን መፍጠር አስፈላጊ መሆኑን አስምረውበታል። ስለ ምርጫው ደግሞ እንዲህ ብለዋል። እግዚአብሔር ራሱ የቀባህ ሰው ብትሆን ኦርዋቴቨር አሸንፎ ስልጣን የያዘ ኃይል የሚያደርገው ምርጫ ሌጅትመትና ሪግድ ያልሆነ ነው ብሎ የሚቀበልልህ አሁን ባለን የመተማመን ማጣት የለም። የተሸነፈው ሁሉ ሪግድ ነው ነው በምንም አይነት ለጥያቄ ውስጥ የማይገባ እንትን መፍጠር አለብን ብዬ አምናለሁ። ዩዋሊ ያንን እንደዛ አይነት ምርጫዎችን በሚመለከት ሶስት አማራጮች ናቸው የሚቀርቡት። አንደኛው ነፃ የሆነ የምርጫ ቦርድ አየነው። እሱን ነፃ የምርጫ ቦርድ ማለት ምን ማለት እንደሆነ እንደዛ አይነት ነፃ ቦርድ ተብሎ አስቀምጠን ለዛ በእርግጠኛነት እንትን ብሎ ሌላው ደግሞ የሚቀበለው ቦርድ ይኖራል የሚል እምነት የለኝም። ሁለተኛው የሚቀርበው አማራጭ በምርጫ 97 ጊዜ ቀርቦ የነበረው የምርጫ ኮሚሽኑ ከሁሉም ፓርቲዎች የተውጣጣ እኩል እኩል ድምጽ ያለው ፓርቲዎች ጥርቅ ይሁን የሚል በምርጫ 97 ጊዜ በህብረት በኩል ቀርቦ ነበር፣ ይሄ እንዳማራጭ። ስለዚህ ትንሽ ራዲካል የሆነ ነገር ማሰብ አለብን የሚል ሶ የመጣልኝ እኔ ምንድነው፣ የመጀመሪያውን ምርጫ ዘ ፈርስት ምርጫ ሌትስ አግሪ ካሁኑ የመጀመሪያውን ምርጫ ከኢትዮጵያውያን ኮምፕሊትሊ ውጭ የሆነ ሶስተኛ አካል ወይ አገር ወይ ሦስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲቱሽን ያካሄደው ምርጫውን ነፃ አካል ወይም ቦርድ ያካሄደው በሚለው ላይ አብዛኞቹ ጥናት አቅራቢዎች ይስማማሉ። አሁን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ለመሰል ጥሪዎች ብዙ ጊዜ ተደጋጋሚ ምላሽ ነው የሚሰጠው። በቅርቡ የአንድነት ፓርቲ አባላቱ በኢህአዴግ ካድሬዎች እንደሚዋከቡ ላቀረበው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ እንዲህ ነበር ያሉት። የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት ሁሉም፣ በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው፣ ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የአገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባቸው ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው። አድማጮች ዝግጅቴን ከማብቃቴ በፊት የኢሳቱ የሁለት ቀናት ጉባኤ የተጠናቀቀው ሊቢያ ውስጥ የተገደሉትን ኢትዮጵያውያን በማስታወስና ድርጊቱን ማውገዝን ጨምሮ ልዩ ልዩ ውሳኔዎችን በማስተላለፍ ነው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ1431 የሚተላለፈው ፕሮግራም በዚሁ ያበቃል። በሶስት ሰዓት በሚቀርበው በመደበኛው ፕሮግራም የተለያዩ ዝግጅቶችን ይዘን እንመለሳለን። እስከዚያው ደናምሹ أمير جاء عن جونيش وسنكوي